SBS Radio. ሀገርኛ ሪፖርት። በአዲስ አበባ ብቻ ሰባ አንድ ሺህ አንድ መቶ ሰማኒያ ሰባት የውጭ ሀገር ስደተኞች እንደሚገኙ ይህም ኤች ሲ አር በሚል ምህጻረ ቃል የሚታወቀው የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አርብ ታኅሳስ አስራ አምስት ቀን ሁለት ሺ አስራ አራት ዓመተ ምሕረት በወጣው መግለጫ አስታወቀ። በዚህ የዩኤን ኤች ሲአር መግለጫ ከፍተኛውን የስደተኞች ቁጥር የያዘው ከኤርትራ የመጡ መሆኑ ሲገለጽ የኤርትራውያን ስደተኞች ቁጥርም ስልሳ አምስት ሺ ስድስት መቶ ዘጠና አንድ ነው ተምኗል። ዝቅተኛው ደግሞ ከኬንያ የመጡ ሲሆኑ የኬንያውያን ቁጥር አምስት ብቻ መሆኑ ተገልጸዋል። ከኤርትራ ቀጥሎ በሁለተኛ ደረጃ የተቀመጠው የየመን ስደተኞች ናቸው። እነሱም ብዛታቸው ሁለት ሺ አራት መቶ ሰላሳ ነው ተብሏል። የሶማሊያ ስደተኞች ሶስተኛ ሲሆኑ ሰባት መቶ አምሳ አንድ ናቸው። ከሶሪያ የመጡ ስድስት መቶ ስልሳ ሰባት ስደተኞች ሀገሪቱን አራተኛ ደረጃ ላይ አስቀምጠዋታል። ከሐምሌ ወር ሁለት ሺ አስራ ሶስት ዓመተ ምህረት ጀምሮ ላለፉት አምስት ወራት የህወሀት ተዋጊዎች ደረጃ በደረጃ ይዘዋቸው ከነበሩት የአማራና አፋር አካባቢዎች ሙሉ ለሙሉ ለቀው እንዲወጡ መደረጋቸውን ተከትሎ መንግስት የመከላከያውን ጥምር ሰራዊት ወደ ትግራይ እንዳይገባና ባሉበት እንዲቆዩ አርብ ታህሳስ አስራ አምስት ቀን ሁለት ሺህ አስራ አራት ዓመተ ምህረት ያስተላለፈው ውሳኔ በህብረተሰቡ በጦር ሀይሉ ውስጥና በህወሀት የተለያዩ ምላሾች መንጸባረቃቸውን የተለያዩ መገናኛ ዘዴዎች መንጸባረቅ የፌዴራል መንግስት ኮሚኒኬሽን አገልግሎት አብ ታህሳስ አስራ አምስት ቀን ሁለት ሺህ አስራ አራት አመተ ምህረት ምሽት ላይ በሰጠው መግለጫ በዘመቻ ለህብረ ብሔራዊ አንድነት በሚል በተሰነዘረው የማጥቃት እርምጃ በአማራና አፋር ክልሎች በትህነግ ሀይል ተይዘ የነበሩ አካባቢዎች ሙሉ በሙሉ ነፃ እንዲወጡ ከመደረጉ ባሻገር ቡድኑ ዳግም ለሀገሪቱ ሰላም ስጋት ከማይሆንበት ደረጃ ላይ እንዲ የአፍሪካ ሀገሪቱም መንግስት አስፈላጊ ናቸው ብለ ያመነባቸውን የተጠኑ እርምጃዎችን ለመውሰድ ዝግጁ ነው ብለዋል። በትግራይ ክልልም ውስጥ ገብቶ እርምጃ የመውሰድ ህገ መንግስታዊ መብትና ግዴታ እንዳለው መግለጫው ጠቅሶ ከዚህ በተጨማሪ መንግስት ወደ ትግራይ ዘልቆላ ለመግባት የወሰነው ሰራዊቱ ከዚህ በዚህ ትግራይ ውስጥ ያጋጠሙት ጥቃቶች ድጋሜ እንዳይገጥመው በማለት መሆኑን ጠቅሷል። ከዚህ በተጨማሪም በጦርነቱ ተገደሉ የትግራይ ተዋጊዎችን አስከሬን ሰብስቦ በጅምላ በመቅበር ሰራዊቱ ወደ ትግራይ ሲገባ የጅምላ የዘር ፍጅት ፈጽሟል የሚል ፕሮፓጋንዳ ለመንዛት ህወሀት እንደተዘጋጀ በመረዳት ከዚህ የሴራ ወጥመር ሰራዊቱንና መንግስትን ለመከላከል ሲባል ሰራዊቱ ከትግራይ ክልል ውጭ እንዲቆይ መደረጉን የመንግስት ኮሚኒኬሽን አገልግሎት ጨምሮ አስታውቋል። በርካታ በአማራና አፋር ክልሎች እንዲሁም በዚህ በአዲስ አበባ የሚኖሩ ሰዎች ውሳኔው ያልተጠበቀና ድንገተኛ ስለሆነባቸው ግር መሰኘታቸውን ያገኘናቸው ዜናዎች ያመለክታሉ። የህዝቡ ዋና ጥያቄ ህወሀት የሚደመስሰው በር ላይ ደርሶ በመቆም ነው እንዴ የሚል ተደጋጋሚ ጥያቄም እንደሚያነሱ ታውቋል። በጦርነት ውስጥ ከፍተኛ ተሳታፊነት ያላቸው ወታደሮች ባለሌላ ማዕረቦችና ከፍተኛ መኮንኖችም ባሉበት እንዲቆዩ መታዘዙ እንዳላስደስታቸው ይናገራሉ። አንዳንድ የወታደራዊ ስልጠና ሙያ ያላቸው ወገኖች ደግሞ ሰራዊት ባለበት ተወስኖ እንዲቆይ መደረጉ ጦርነቱ በተካሄደባቸው አምስት ወራት ውስጥ የገጠመውን ድክመት በዋናነት እንዲገመግም ያግዘዋል። በተለይም ይህ ውሃታ እንዴት ከመቀሌ የተነስቶ ወደ አምስት መቶ ኪሎ ሜትር አቋርጦ ሸዋ መንዝ ሊደርስ ቻለ ለሚለውም ጥያቄ መልስ የሚያስገኝ ግምገማ መደረግ ይኖርበታል ይላሉ። ይህንኑ በተመለከተ ጠቅላይ ሚኒስትር አብይ አህመድ የመሩት ስብሰባ በአፋር ዋና ከተማ ሰመራ ላይ ትናንት እሑድ ታህሳስ አስራ ሰባት ቀን ሁለት ሺ አስራ አራት አመተ ምህረት አድርጎ የመጀመሪያ ዙር ግምገማ አካሂዷል። እርግጥ ህወሓት እንዴት አምስት መቶ ኪሎ ሜትር አቋርጦ ሸዋ የደረሰበት ዘዴ ወይም የዘመቻ አቅጣጫ ስለመገምገሙ የተነገረ የለም። በቀጣይ ይህ ጉዳይ ይነሳል ተብሎ ይጠበቃል። በቅርቡም በሰራዊቱ ከፍተኛ መኮንኖች ይህንን ጉዳይ እንደሚገመግሙ ፍንጮች ታይተዋል። በሌላም በኩል የህወሀትን ጦር ከሚመሩት ከፍተኛ መኮንኖች አንድ የሆኑት ጄኔራል ጻድቃን የኤርትራ እና የኢትዮጵያ መከላከያ ሰራዊትም አሁንም እያጠቁን ነው የሚል ስሞታ አቅርበዋል። ይህ የህወሀትን ጦር ይመራሉ ተብሎ ከሚነገርላቸው አንዱ ጄኔራል ጻድቃን ገብረተንሳይ ለቢቢሲና ለኒውዮርክ ታይምስ በሰጡት ቃለ መልስ ከአማራና አፋር ክልሎች የወጣ ነው በራሳችን ፖለቲካዊ ውሳኔ ነው ብለዋል። እርግጥ ጀነራል ሳርካን የድሮን ጥቃት ለሽንፈት እንደዳረጋቸው ለኒው ዮርክ ታይምስ በሰጡት ቃል ሲያረጋግጡ በአንድ ጊዜ አስር ያህል ድሮኖች እኛ ከነበርንበት ሰማይ ላይ ነበሩ። በዚህ ሁኔታ በቀላሉ ለጥቃት ኢላማ ተጋልጠን ነበር ብለዋል። ከቢቢሲም ጋር ባደረጉት ቆይታ ድሮኖች ወደ ትግራይ እንድንመለስ ካስገደዱ ምክንያቶች ውስጥ አንዱ ነው ብለዋል። በሌላም በኩል የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ቀደም ብለው ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬጅ በጻፉት ተማጽኖ ደብዳቤያቸው መንግስት በውጭ ኃይሎች በቀረቡለት ድሮኖች እንደተጠቁሉ አመልክተዋል። በዚህም የበረራ እገዳ በኢትዮጵያ ላይ እንዲጣለም መጠየቃቸው ይታወሳል። የተባበሩት መንግስታት የጸጥታ ጥበቃው ካውንስል እስካሁን የበረራ እገዳ በኢትዮጵያ ላይ አልጣለም። የኢትዮጵያ ንግድ ባንክ ንብረትነቱ የተክለ ብርሃን አምባዬ የሆነው ኤድና ሞል ውስጥ ነዋሪ የሆኑትን ተከራዮች በአንድ ወር ቤታቸውን እንዲለኩ የጊዜ ገደብ መስጠቱን አስታወቀ። ይህ የጊዜ ገደብ የተሰጠው የበፊቱ የጊዜ ገደብ ቢጣለም ተግባራዊ ስላልሆነ ነው ብሏል። የቻይናው ስቲል ኃላፊነቱ የተወሰነ የግል ድርጅት ከኢትዮጵያ ንግድ ባንክ ላይ ኤድና ሞዴል ስለገዛ የገዛውን ንብረት እንዲረከብ ይህም የተደረገው የቻይና ውስቲል ኃላፊነቱ የተወሰነ የግል ድርጅት ከኢትዮጵያ ንግድ ባንክ ኤድና ሞልን ስለገዛ የገዛውን ንብረት እንዲረከብ ለማድረግ ነው ተብሏል። ድርጅቱ ኤድና ሞልን የገዛው በስምንት መቶ አስር ሚሊዮን ብር እንደነበር ይታወሳል። ያም ቢሆን ኤድና ሞልን ካርታ ለገዢ አካል ማስተላለፍ አለመቻሉን ባንኩ አስታውቋል። ባንኩ ባወጣው መግለጫ መሰረት የኤድና ሞል ባለንብረት የነበሩት አቶ ተክለ ብርሃን አምባዬ ከሀገር ስለወጡ ባንኩ ድርጅቱን አጫቶ መሸጡ የሚዘነጋ አይደለም። ተከራይተው የሚኖሩት እንዲለቁ ሲወሰን የተክለ ብርሃን አምባይ የንግድ ዘርፍ የሆኑት እንደ ሲኒማ ቤቱ አይነቶች ደግሞ እንዲዘጉ ተደርጓል ብለዋል። አንዳንድ ተከራዮች እንደዚህ አይነት ቤት ማግኘት ስለማይቻል መልቀቅ አይገባንም፣ ከገዢው የቻይና ኩባንያ ጋር እየተደራደርን ነው፣ መውጣት አይገባንም በማለት ማመልከታቸውንም ባንኩ ጠቅሷል። ይህ ህንፃ እንደ አውሮፓ አቆጣጠር በሁለት ሺህ ስምንት የተገነባ ሲሆን ያረፈውም በሁለት ሺህ ካሬ ሜትር መሬት ላይ መሆኑ ይታወቃል። በአማራ ክልል በወሎ ዞን ሀገረ ስብከት ሊቀባባት አቡነ ኤርሚያስ ያለምንም የሃይማኖት ልዩነት ለመላው ጉዳት ለደረሰባቸው እርዳታ እንዲዳረስ በማድረጋቸው ከፍ ያለ ምስጋና እናውቅና የአማራ ክልል ፕሬዚደንት ዶክተር ይልቃል ከፋለ ትናንት ውድ ታኅሳስ አስራ ሰባት ቀን በሀገረ ስብከቱ ጽሕፈት ቤት ተገኝተው ከፍ ያለ ምስጋና አቅርበውላቸዋል። በኢትዮጵያ የሚገኙ የንግድ ባንኮች ወደ አስራ ሁለት ቢሊዮን ብር ለቡና አምራቾች እንዲያበድሩ በኢትዮጵያ ብሔራዊ ባንክ መመሪያ የተሰጠ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ያስታወቁ። መመሪያው እንደሚያመለከተው ንግድ ባንኮች ካላቸው ተቀማጭ ገንዘብ ውስጥ እስከ ሁለት በመቶ ለቡና አምራቾች ለማበደር እንዲመቻች የሚያግዝ ነው። በብሔራዊ ባንክ በፀደቀው መሰረት የዚህ ብድር መለቀቅ በቡና አምራቾች ዘንድ የተፈጠረውን የገንዘብ እጥረት ችግርን ሊያካልል ይችላል ተብሎ ተገምቷል። የቡና አምራቾች ከፍ ያለ የገንዘብ እጥረት እንዳለባቸው የታወቀው የቡና አምራቾችም ይህ የገንዘብ እንዳለባቸው አሳውቀው ብድር መውሰድ እንደሚችሉ የብሔራዊ ባንክ ባወጣው መግለጫ አስታውቋል። የንግድ ባንኮች ሁለት በመቶ ካላቸው ተቀማጭ ገንዘብ ላይ እንዲያበድሩ በዚሁ በተያያዘው ዓመት አንድ ነጥብ አንድ ቢሊዮን ዶላር ሊያወጣ የሚችል ቡናን ማቅረብ መቻል አለባቸውም ተብለዋል። የኢትዮጵያ ቡና አምራቾችን በተሰጠው ፈቃድ ደስተኛ መሆናቸውን አሳውቀዋል። በሌላ በኩል የሚበላ ዘይት አምራቾች እንደ ኑግ የመሳሰሉ የእርሻ ምርቶችን ከውጭ ሀገር ወደ ሀገር ቤት ለማስገባት ፈቃድ እንዲሰጣቸው እየተጠባበቁ መሆናቸውን አስታውቀዋል። ይህ በሚሆንበት ወቅት ከጎረቤት ሀገሮች እነዚህን የእርሻ ምርቶች ታክስ ታክስ ሳይከፈልባቸው ወደ ሀገራችን እንዲገቡ እንዲደረግ ነው። እንደ ኑግ የመሳሰሉ የከዋቴሮች